ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ዝግጅት አሁን ጀመረ። ¶¶ <önemli> ጤና ይስጥልን አድማጮች፣ እንደምን አምሽታችኋል? የዛሬ አርብ ጥቅምት ሶስት አስተናጋጆቻችሁ አዲሱ አበበና ቆንጂ ታየነን። የኢጋድ መሪዎች ደቡብ ሱዳን ሰላም ጉዳይ ላይ ሀገሪቱ መዲና ጁባ ላይ ስብሰባ ይዘዋል። በምሽቱ አብይ ርዕስ ዘገባ ይቀርባል። የእስር ጊዜውን በዛሬው ዕለት ያጠናቀቀው ጋዜጠኛ ተመስገን ደሳለኝ አልተለቀቀም። አመክረውም በማረሚያ ቤቱ በኩል አልተፈታውም በሌላ በኩል ግን ያው የተሰጠ ፍርድ እንዲፈጽም የተወሰነበትን የሶስት ዓመት እስራት ዛሬ ይፈጽማል። ስለዚህ ዛሬ ከእስር ቤት መውጣት ነበረበት የሚያገኝ መረጃ እንግዲህ እስካሁን ድረስ እስከዚህ ከምናወራበት ድረስ ከእስር አልተፈታም የተመስገን ጠበቃ አመሃ መኮንን ናቸው ዝርዝሩን በዘገባችን እናቀርባለን ሌሎችም የዘገባ ርዕሶች አሉን የብር የውጭ ምንዛሬ ዋጋ መቀነሱና አንደምታውን የሚመለከት ዘገባና ወቅታዊ የኢትዮጵያ ጉዳዮች ላይ ያተኮረ እሰጥ አገባ በሁለተኛው አጋማሽ ይቀርባሉ። ንጉሱ ታምሬ ፕሮግራማችንን ይዘም ይመራል። አሁን ወደ ዓለም ዜና እናልፋለን። በኢትዮጵያ የሁለት ቀናት ጉብኝት ያደረጉት የዩናይትድ ስቴትስ ሴነተሮች ጄምስ ኤኖፍ እና ማይክል ኢንዚ ከጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ጋር ተወያይተዋል። የሁለቱ አገሮች ግንኙነትና የኢትዮጵያ ወቅታዊ ሁኔታ በውይይቱ ከተነሱ ጉዳዮች መካከል ናቸው። ከአዲስ አበባ የሚገኘው የኤምባሲው ማለት የአሜሪካ ኤምባሲ እንደጠቆመው እስክንድር ፍሬው ዝርዝሩን ያቀርባል። አንጋፋዎቹ የዩናይትድ ስቴትስ ሴናተሮች ጄምስ ኢኖፍና ማይክል ኢንዚ በኢትዮጵያ የቆዩት ለሁለት ቀናት መሆኑን በአዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። ሴናተሮቹ ከጠቅላይ ሚኒስትር ኃይለ ማርያም ደሳሌ ጋር በነበራቸው ቆይታ አገራቸው ከኢትዮጵያ ጋር ባላት ግንኙነት ላይ መምከራቸውንም ጠቁሟል። ዩናይትድ ስቴትስ ከኢትዮጵያ ጋር ላላት የሁለትዮሽ ግንኙነትና በሁለቱ አገሮች ሕዝቦች መካከል ላለው ግንኙነት የምትሰጠውን ቦታ መግለጻቸውንም አስረድቷል። ዩናይትድ ስቴትስ አካባቢያዊ ጸጥታንና የኢኮኖሚ ግንኙነትን የመሳሰሉ ፈተናዎችን በተመለከተ ከኢትዮጵያ ጋር በአጋርነት ለመስራት ያላትን ቁርጠኝነት ሴናተሮቹ ማረጋገጣቸውንም መግለጫው አብራርቷል። ሴናተሮቹ ከጠቅላይ ሚኒስትሩ ጋር ባደረጉት ውይይት በኢትዮጵያ ያለውን ወቅታዊ ሁኔታ ማንሳታቸውም በኤምባሲው መግለጫ ተጠቁሟል። ለቀጠለው ውጥረት መፍትሄ ለመስጠት የሚያስችል ማንኛውንም ድጋፍ ለማድረግ ከልብ የመነጨ ፍላጎታቸውን ገልጸዋል ነው ያለው። ሴናተሮቹ የኢትዮጵያ ጉብኝታቸውን አጠናቀው ከአዲስ አበባ መነሳታቸውንም ከኤምባሲው የተገኘው መረጃ አመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በኦሮሚያ ክልል ምስራቅ ወለጋ ዞን ነቀምቴና በምዕራብ ወለጋ ጊምቢ ከተሞች ከትናንት ምሽት አንስቶ ዛሬም የተካሄዱ ህዝባዊ ተቃውሞዎች በሰላም መጠናቀቃቸው ታውቋል። በሁለቱም ከተሞች ውስጥ ሰልፎቹ ሲካሄዱ በክልሉ ፖሊስ አባላት የታጀቡና ሰላማዊ እንደነበሩ ለደህንነታቸው በመስጋት ስሞቻቸው እንዳይነገሩ የጠየቁ የተቃውሞ ተሳታፊዎች ለአሜሪካ ድምጽ የኦሮምኛ ዝግጅት ክፍል ባልደረቦች ገልጸዋል። ሰልፎቹ በብዙ ሺዎች የሚቆጠሩ የኦሮሞ ተወላጆች ከኢትዮጵያ ሶማሌ ክልል መፈናቀላቸው እንዲቆም ወደ ቤት ንብረታቸው እንዲመለሱ ሕዝብን ያፈናቀሉና ህይወት ያጠፉ ለህግ እንዲቀርቡ የጠየቁና በሁለቱም ከተሞች የተሰሙ መፈክሮች ተመሳሳይ እንደነበሩ ታውቋል። አንድ የጊምቢ ከተማ ነዋሪ እንዲህ ብለዋል። ከኦሮሚያ የሚዘረፈው ንብረት የኦሮሞ ስለሆነ ለኦሮሞ የሚመለስ የኦሮሞን ንብረት የሚዘርፉት ሁሉ በህግ እንዲጠየቁ የታሰሩትን ዶክተር መረራን በቀለ ገርባን ከእስር እንዲለቀቁልን ሌሎችም ተማሪዎችና በዚህ በኦሮምነታቸው ብቻ ስለመታቸው ስለጠየቁ ና ህዝቡ ከህዝቡ ጎን ስለተሰለፉ ለምን ታሰሩ ይለቀቁልን ነበር መፈክሩ በሌሎችም የወለጋ ወረዳዎች በኖሌ ካባ ና አላባም ተመሳሳይ የተቃውሞ ሰልፎች መካሄዳቸው ታውቋል ሰሞኑን ተመሳሳይ ህዝባዊ ተቃውሞዎች ሻሸመኔ አምቦ ና ወሊሶ ውስጥም የተካሄዱ ሲሆን በተለይ ከትናንት በስተያና ትናንት በምዕራብ አርሲ ዞን ሻሸመኔ ከተማና በቦረና ዞን ሶዳ ቀበሌ ላይ በመከላከያ አባላት በተከፈቱ ተኩሶች ሰባት ሰዎች ሲገደሉ፣ ምስራቅ ሐረርጌ ዞን ውስጥ በምትገኘው ጨለንቆ ከተማ ደግሞ አንድ ሰው በጸጥታ ኃይሎች መገደሉ መዘገቡ ይታወሳል። የተቃውሞ ሰልፎቹ የተካሄዱባቸው አብዛኞቹ ከተሞች ዛሬ ሰላማዊ መሆናቸው ታውቋል። የእስር ጊዜውን በዛሬው ዕለት የጨረሰው ጋዜጠኛ ተመስገን ደሳለኝ ከእስር እንዳልተፈታና የእስር ቤቱ ኃላፊዎችም አይፈታም የሚል ምላሽ እንደሰጧቸው ቤተሰቦቹ ለአሜሪካ ድምፅ ተናግረዋል። ጠበቃው አቶ አምሃ መኮንን በበኩላቸው ከዛሬ በኋላ ያለው የተመስገን እስር ሕገ ወጥ ነው ብለዋል። የማረሚያ ቤቶች ኃላፊዎችን ለማግኘት ያደረግነው ጥረት አልተሳካም። ለማንኛውም ዝርዝር ወደ ኋላ መጽሔቱ ላይ ይቀርባል። ምዕራባዊ ኬንያ ውስጥ ሰልፈኞች የያዙትን የእርሻ መሳሪያና ድንጋይ በመወርወር በአንድ የፖሊስ ጣቢያ ላይ ጥቃት በመሰንዘራቸው ፖሊስ ያን ተከትሎ በወሰደው እርምጃ ሁለት ሰዎች መገደላቸው ታወቀ። የቦንዶ ፖሊስ አዛዥ ፖል ኪየሪ በሰጡት ቃል በሲያሳ ወረዳም ሌሎች ሶስት ሰልፈኞች በጥይት ተመተው መቁሰላቸውን ተናግረዋል። ጄፍ ከስተር ያደረሰን ዘገባ አለ። አሉላ ከበደ ያቀርባል። የኬንያ መንግስት ያስተላለፈውን እገዳ ቸል በማለት በዛሬው ዕለት በናይሮቢ በሞምባሳና በኪሱሙ የተቃውሞ ሰልፎች የተካሄዱት ዳግም ሊካሄድ የታቀደውን ፕሬዚዳንታዊ ምርጫ ሂደት በመቃወም ነው። ሶስቱም ከተሞች የምርጫ ኮሚሽኑ ውድቅ በተደረገው የቀደመ ምርጫ ለተከሰተው የምርጫ ውጤትና ሂደት መዛባት ተጠያቂ ናቸው ያሏቸውን በሌሎች ያለመተካቱን በመቃወም ከምርጫው ራሳቸውን ያገለሉት የተቃዋሚው እጩ ራይላ ኦዲንጋ ጠንካራ ይዞታዎች ናቸው። ሰልፉ ከተካሄደባቸው ከተሞች በአንዷም ፖሊስ ሰልፈኞችን ለመበተን እምባስ መጭ ጋዝ መጠቀሙ ተዘግቧል። ጄምስ ኦሬንጎ የተቃዋሚው ቃል አቀባይ ናቸው። ፖሊስ የወሰደው እርምጃ ከአቋማችን ፈቅ አላደረገንም ይላሉ። በሚደርስብን ወከባ አንረበሽም። በተለመደው መንገድ ወደ ከተማይቱ እናቀናለን። ስለ ተቃውሞ ሰልፉ ለፖሊስ አሳውቀናል። በሰልፉ እንዳንሳተፍ ከፈለጉ ማሳሰቢያችን እንደደረሳቸው ለምን እንደማይፈቅዱ ምክንያታቸውን በመዘርዘር በተራቸው በጽሑፍ እንዲያሳውቁን ህጉ ያዛል። በሌላ በኩል የአገር ግዛት ሚኒስትሩ ፍሬድ ማቲያንጊ ከትላንት በስቲያ እሁድ ሰላምን እንደሚያደፈርስ ወይም ሰላምን የሚያደፈርስ ገልጽ ተጨባጭና አይቀሬ ያሉት አደጋ ስጋት መኖሩን ጠቅሰው በእነኚህ ሶስት ከተሞች ሰልፉ እንዳይካሄድ የሚል ማዘዣ አውጥተዋል። የነሐሴውን ፕሬዚዳንታዊ ምርጫ የአገሪቱ ጠቅላይ ፍርድ ቤት የተዛባና ህገወጥነት የታየበት ሲል ውድቅ ካደረገው በኋላ ኬንያ ወዴት እንደሚያመራ የማይታወቅ የምርጫ ሂደት አጣብቅኝ ውስጥ ናት። በሌላ የተያያዘ የኬንያ ዜና በኬንያ የአንድ ስደተኞች ሰፈር ያሉ ነዋሪዎች በአሁኑ ወቅት ሁኔታዎች እንደተሻሻሉላቸው አስታውቀዋል። ነዋሪዎቹ ከዚህ ቀደም የውሃ የመብራት፣ የመጠለያና አስፈላጊ የጤና ጥበቃ መገልገያዎች እንዳልነበራቸው ገልጠው ነበር። የአሜሪካ ድምፅ ራዲዮ ከዚህ ቀደም የሶስት ጣቢያዎችን ችግሮች ዘግቦ እንደነበር አይዘነጋም። ሆኖም በወቅቱ ዩኤንኤችሲአር ማለት የተባበሩት መንግስታት ድርጅት ከፍተኛው የስደተኞች ኮሚሽነር ሁኔታውን አስተባብሏል። አሁን ለውጦችና መሻሻሎች የመጡት ካለፈው መስከረም ወር ጀምሮ መሆኑ ተገልጧል። በላይቤሪያው ፕሬዝደንታዊ ምርጫ ውጤት መሰረት ምክትል ፕሬዝደንቱ ጆሴፍ ቦካይ እና ታዋቂው የእግር ኳስ ተጫዋች ጆርጅ ዌይ በቀዳሚነት ይገኛሉ። የምርጫ ባለስልጣናት እንደገለጹት ግን ካለፈው ማክሰኞ አንስቶ እስከ ትናንት ሐሙስ ባሉት ሶስት ቀናት የተቆጠረው ድምፅ አንድ ሶስተኛው ብቻ ነው። የሊበርቲ ፓርቲ ግን የድምፅ አቆጣጠሩ የተጭበረበረ በመሆኑ ቆጠራው እንዲቆም ሲል መጠየቁ ተሰምቷል። ላይቤሪያውያን ሁለት ጊዜ የተመረጡት የኖቤል ሰላም ተሸላሚና የመጀመሪያዋ አፍሪቃዊት ሴት መሪ ኤለን ጆንሰን ሰርሊፍ ከስድስት ዓመታት በኋላ ስልጣን ሲለቁ ሊተካቸው የሚችል ፕሬዚደንት በሀገሪቱ ሕገ መንግስት መሰረት ለመምረጥ ድምፃቸውን እየሰጡ ናቸው። የደቡብ ሱዳን መንግስት ምንም እንኳ ፕሬዚዳንቱ ያለፈውን ሳምንት ዓለም አቀፍ የንግድ ጉባኤ ባይካፈሉም አገሪቱ በአሁኑ ወቅት ለንግድ እንቅስቃሴ ክፍት መሆኗ ተነግሯል። የነዳጅ ኩባንያ ጠበብት እንዳስታወቁት ደቡብ ሱዳን በአሁኑ ወቅት ጥቅም ላይ ያልዋለ 35 ቢሊዮን በርሜል ዘይትና 85 ቢሊዮን ኪቢክ ሜትር የተፈጥሮ ጋዝ አላት። የደቡብ ሱዳን ግጭት ባለፉት አሳሶር ከመጀመሩ አስቀድሞ የነዳጅ ምርቷ በሁለት ሶስተኛ መውረዶ የተገለጠ ሲሆን እንደ አውሮፓ አቆጣጠር በ2011 ከነበረው 500 በርሜል ነዳጅ ጋር ሲነጻጸር በአሁኑ ወቅት በቀን 130 በርሜል ይመረታል። የደቡብ ሱዳን ውስጥ መዋለንዋይ ለማፍሰስ ችግር ባይኖርም ፕሬዚዳንቱ ሳልቫ ኪር ፈንታ የቀረቡት ምክትል ፕሬዚዳንቱ በጉባኤ ወቅት ማለት ነው፣ ጄምስ ዋኔ ኢጋ እንደገለጡት አገራቸው ከዓለም ነዳጅ አገር አምራሾች ተርታ ተሰልፋለች። አሁን በደረሰን ዜና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከኢራን ጋር የተገባውን የኒውክሌየር መርሃ ግብር ውል እንደማያድሱ አስታውቀዋል። ቴሄራን በስምምነቱ መሰረት ልትፈጽም የሚገባቸውን ግዴታዎቿን እየተወጣች ስለመሆኑ ትራምፕ ይንፈጉ እንጂ ውሉን ሙሉ በሙሉ አልሰረዙትም። በኢራን ላይ አዲስና የጠበቀ አካሄድ እንዲወሰድ ፕሬዝደንቱ ዛሬ ባደረጉት ንግግር አሳስበዋል። ፍጻሜው የባሰ ሁከት መፍጠር፣ የባሰ ሽብርና የኢራን የኒውክሌር ጦር መሳሪያ ባለቤትነት የባሰ ስጋት ወደሚሆንበት መጨረሻ እንደሚወስድ ቀድሞ መተንበይ የሚቻልበት ስምምነት እንዲቀጥል የሚያደርግ ማረጋገጫ ከእንግዲህ አልሰጥም ነው ያሉት ፕሬዝደንቱ። አዲሱ ስልት ኢራንን መረጋጋት እንዳይኖር የሚያደርግ እንቅስቃሴና በአካባቢው የእጃዙር የሽብር ቡድኖችን የመደገፍ አካሄድ ለመቀልበስ ከዩናይትድ ስቴትስ አጋሮች ጋር መተባበርን የሚያካትት ነው ብለዋል ሚስተር ትራምፕ። ለምሽቱ የያዝነው ዜና በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ ዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ጥቅምት 3 2010 ምሽት ፕሮግራም ነው። የምናስተናግዳችሁ አዲሱ አበበና ቆንጂት ታየነን ለምሽቱ ወደ አሰናዳ ናቸው። ዘገባዎች ይሆናል። የምናልፈው በቅድሚያ አብይ ረስ በደቡብ ሱዳን ሰላም ላይ ለመነጋገር የምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣን ኢጋድ መሪዎች እዚያው ደቡብ ሱዳን ዋና ከተማ ጁባ ላይ ስብሰባ ተቀምጠዋል። በስብሰባው ሐሳብና ሂደት ላይ የአዲስ አበባው ዘጋቢያችን እስክንድር ፍሬ ወደ ጁባ ደውሎ ሲያበቃ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይን አቶ መለስ አለምን አነጋግሯቸዋል። ቃለ ምልልሱ ቀጥሎ ይቀርባል። በጣም አመሰግናለሁ ስለ ጊዜውት አቶ መለስ ዓለም የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ። እንግዲህ በኢትዮጵያ አመሰግናለሁ። እና እንግዲህ በኢትዮጵያ የውጭ ጉዳይ ሚኒስትርና የኢጋድ የሚኒስትሮች ምክር ቤት ሰብሳቢ በዶክተር ወርቅነህ ገበየሁ የሚመራ ቡድን በደቡብ ሱዳን ሰላም ለማምጣት በተያያዘ ጥረት ጁባ እንደሚገኝ ሰምተናል። እርስዎም ከሉካምቡ ጋር ጁባ ነው ያሉት። ምንድን ነው ዓላማው የዚህ ጉብኝት ካለ ጥያቄ ልነሳ አቶ መለስ? አመሰግናለሁ እስክንደር እንግዲህ አሁን ይህንን ቃለ መጠየቅ እያደረግኩ ባለበት ጊዜ የፌድሪ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ የሚመሩት የኢጋድ አባል ሀገራት የውጭ ጉዳይ ሚኒስትሮች ከደቡብ ሱዳን ነጻ አውጭ ጦር እስረኞች የሚባሉት ፎርመር ዲቴይኒስ ጋር እየተነጋገሩ ነው ቀደም ሲል ከደቡብ ሱዳን ፕሬዚደንት ሳልቫ ኪር ማያርዲት ጋር ውይይት አድርገዋል የዚህ ውይይት ዋነኛው ዓላማ ሰኔ ሁለት ሺ ዘጠኝ ላይ የአፍሪካ ህብረት የኢጋድ አባል ሀገራት መሪዎች ያሳለፉት ውሳኔ ነበር። ከአራት ዓመት በፊት አዲስ አበባ ላይ የተፈረመውን የሰላም ስምምነት በተፋጠነ ሁኔታ ስራ ላይ ለማዋል ከሁሉም የፖለቲካ ኃይሎች ጋር ውይይት ለፍ እንዲደረግ ወስነዋል። በዚህም መሰረት ባለፈው አንድ ወር አዲስ አበባ፣ ጁባ፣ ካርቱም፣ ባለፈው ሳምንት ደግሞ ደቡብ አፍሪካ ውስጥ ከቀድሞ የደቡብ ሱዳን ምክትል ፕሬዝደንት ተቀዳሚ ምክትል ፕሬዝደንት ዶክተር ሬክ ማቻር ጋር ውይይት ተደርጓል እና አሁን ይሄ በዶክተር ወርቅነህ የተመራው የልዑካን ቡድን በሀገሪቱ ፕሬዝደንት ሳልቫኪር ማያርዲት፣ እንዲሁም በተለያዩ የፖለቲካ ወገኖች የምክክር ሂደቱን ውጤት እያስረዱ ነው ያሉት። እንግዲህ እርስዎም እንደገለጹት ከተለያዩ ወገኖች ጋር ነው ምክክሩ እየተደረገ ያለው። ምን ተስፋ ሰጪ ምልክቶች ታይተዋል በዚህ ጥረት እንግዲህ ባለፈው አንድ ወር በተካሄደው ጥረት የዛሬውን ጨምሮ ሁሉም የፖለቲካ ኃይሎች አዲስ አበባ ላይ የተፈረመውን የሰላም ስምምነት በተፋጠነ ሁኔታ ስራ ላይ ለመዋል ከመግባባት ደርሰዋል ሁለተኛ መሳሪያ አንግበው ዱር ቤቴ ያሉ የተለያዩ የታጠቁ ኃይሎችን በተመሳሳይ መንገድ የተኩስ አቁም ስምምነት ለመጠበቅ ተስማምተዋል ከዛ በተጨማሪም ከወራት በፊት የተጀመረ የብሔራዊ መግባባት ውይይት አለ ናሽናል ዳያሎግ የሚባለው እሱን አሳታፊ ለማድረግ ከስምምነት ደርሷልና ሶስቱ ዋነኛ የዚህ አንድ ወር የዘለቀው የምክክር ሂደት ውጤቶች እነዚህ ናቸው። አቶ መለስ፣ እርስም እንደሚያውቁት ኢጋድ፣ እርስም ከዚህ ቀደምም እንደገለጹት የቀድሞው ምክትል ፕሬዚዳንትና የአማጽያኑ መሪ ዶክተር ሪያክ ማቻር በሰላም ሂደቱ በቀጥታ እንዳይሳተፉ ኢጋድ መወሰኑን ገልጸውልኝ ነበረ አሁን ደግሞ ከእሳቸውም ጋር ጭምር ውይይት መደረጉን ጠቁሟል ይሄ እንዴት ነው የሚታረቀው ብዙም ልዩነት የለውም እስክንድር እንግዲህ በቀጥታ መሳተፍ አይችሉም ነው እሳቸው የሚመሩት የነበረ ሀይል አለ ይሄ ሀይል አሁን ያለበት ሁኔታ ይታወቃል ስለዚህ እሳቸው በቀጥታ ጁባ ሄደው ለመሳተፍ የሚያስችል ሁኔታ የለም ስለተወሰነ ጊዜ ከዚህ ሂደት ገለል እንዲሉ የኢጋድ አባል ሀገራት መሪዎች ያሳለፉት ውሳኔ አለ። ይሁን እንጂ የእሳቸውን አስተሳሰብ የሚያራምዱ ሌሎች የትግል አጋሮቻቸው ስላሉ እነሱ በዚህ የምክክር መድረክ ላይ እንዲሳተፉ ተደርገዋል። ስለዚህ ሪክ ማቻር በቀጥታ ባይሳተፉም የእሳቸውን አስተሳሰብ የሚያንጸባርቁ ሰዎች የዚህ ውይይት አካል እንዲሆኑ መደረጉ አጠቃላይ ደቡብ ሱዳን የሰላም ጥረት ሁሉንም አካታች ለማድረግ የሚካሄድበት ሂደት ተደርጎ ሊወሰድ ይችላል። ስለዚህ ብዙም የሚቃረን ነገር የለው። ዶክተር ወርቅነህ ግን ቀደም ሲል እርስዎም እንዳሉት ከዶክተር ያክማች አድርጋ ጭምር ተነጋግረዋል። በአሁኑ ወይ ትክክል ትክክል፣ የት ነው የተነጋገሩት የት ነው ለፈው ሳምንት ባለፈው ሳምንት ክቡር ዶክተር ወርቅነህ እና ሱዳን የውጭ ጉዳይ ሚኒስትር ፕሮፌሰር እብርሃም ጋንዱር ወደ ደቡብ አፍሪካ ፕሪቶሪያ በመሄድ አንደኛ ከደቡብ አፍሪካ ምክትል ፕሬዚዳንት ራማፎዛ እና የውጭ ጉዳይ ሚኒስትሯ ከዛ በተጨማሪም የደቡብ ሱዳን የቀድሞ ተቀዳሚ ምክትል ፕሬዚደንት ዶክተር ሬክማቸር ጋር ውይይት አድርገዋል። ይሄ የፕሪቶሪያው ውይይት ሬክማቸር ከዚህ አካባቢ ገለል ካሉ በኋላ የተካሄደ የመጀመሪያ ውይይት ነው። በእሳቸውም ዘንድ ቢሆን ኢጋድ የጀመረውን የማሳለጥ ሂደት እንደሚደግፉ ገልጸዋል። የደቡብ ሱዳን የሰላም ችግር የጸጥታ ችግር በሰላማዊ መንገድ እንዲፈታ እሳቸውም እሳቸው የሚመሩት ኃይል ፍላጎት እንዳለው ገልጸዋል። በዚህ ላይ አቶ መለስ የሰላም ስምምነቱ አዲስ አበባ ውስጥ ከተፈረመ በኋላ ብዙ አዳ ሁኔታዎች ተፈጥረዋል። በአሁኑ ሰዓት ተቃዋሚዎቹን ወክለው በደቡብ ሱዳን መንግስት ውስጥ በምክትል ፕሬዚዳንትነት ያሉት ቀድሞ የዶክተር ያክማቻር ታማኝ የነበሩት ዋነኛ ተደራዳሪያቸው ጀነራል ታባን ደንጋይ ናቸው። ሪያክ ማቻር እሳቸው እንደከዷቸው አድርገው ነው የሚያስቡት። ቀደም ሲል እንዳሉትም የቀድሞ የውጭ ጉዳይ ሚኒስትር ደንጋሎር ያሉበት የቀድሞ ታሳሪዎች የሚባል ቡድን አለ። እንደገና መንግስቱ ውስጥ ያሉትም አሉ እና እነዚህን ሁሉ ሀይሎች የማስማማቱ ጥረት ነው ያለው እና የበለጠ እየተወሳሰበ መጥቷል የሚሉ ሰዎች አሉ። እነዚህን ሁሉ ከግምት በማስገባት ራሷቸው ተቃዋሚዎቹም ዶክተር ሪያክ ማቻር፣ ጀኔራል ታባን ደንጋይ በሁለት አቅጣጫ የተሰለፉ በመሆናቸው ማለት ነው። እንግዲህ የኢጋድ አባል ሀገራት መሪዎች ያሳለፉት ውሳኔ አለ። አንደኛው የሰላም ስምምነቱ ላይ ቅሬታ ያላቸው ሰዎች ሰባቸውን በድጋሚ የሚያቀርቡበት እድል እንዲኖር፣ ይሄ ስምምነቱን እንደ አዲስ ለመክፈት ወይም አንፓክ ለማድረግ አይደለም። ስምምነቱ በተሻለ ፍጥነት ተግባራዊ ሊሆን የሚችልበትን እድል ለመፍጠር የተካሄደ የተወሰነ እርምጃ ተደርጎ ሊወሰድ ይችላል። ስለዚህ ውስብስብ የሚያደርገው ሳይሆን የበለጠ አሳታፊ አካታች እንዲሆን ከማድረግ አንጻር በጎ አስተዋጽኦ ይኖረዋል ብሎ ማለት ይቻላል። ለምሳሌ ቀደም ሲል በነበረው ሂደት ላይ የጎላ ተሳትፎ እንዲኖራቸው ሲፈለግ የነበረ የሲቪል ሶሳይቲ እና ሌሎች ታዋቂ ግለሰቦች ላይ አስተያየት ለማካተት ጥረት እየተደረገ ነው። ስለዚህ እንደ አንድ የሰላም ሂደት የተለዩ ድምፆችን የመውሰድ ቅሬታዎችን የማስተናገድ የአዲስ አበባው ስምነት እንግዲህ ሰላሳ ወር ነው የተሰጠው። አሁን የቀረው ጊዜ አንድ አመት አካባቢ ነው የሚሆነው። በተቀመጠለት የጊዜ ሰሌዳ ተግባራዊ ከመሆን አንጻር የራሱ የመጓተት ሂደት ስለነበረበት እንደ አዲስ የጊዜ ሰሌዳውን የመፈተሽ ስራም እየተከናወነ ነው እና ይሄ በዶክተር ወርቅነህ ገብዬ የተመራው የኢጋድ የልኡካን ቡድን በዚህ ረገድ ሁሉንም የፖለቲካ ኃይሎች ለማናገር ጥረት እያደረገ ነው። የዚህ የሰላም ሂደትን በመደገፍ ረገድ አጋር ከሆኑ ሌሎች ወገኖችም ጋር ውይይት ይካሄዳል ተብሎ ይጠበቃል። የሰላም ሂደቱ ዘላቂ ብቻ ሳይሆን ተግባራዊ ለመሆን የሚያስችል እድል የሚፈጥር ነው፣ እና የሚቃረን አይደለም፣ ውስብስብ የሚያደርገውም አይደለም። አቶ መለስ ዓለም የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ከጁባ በስልክ ለሰጥቶኝ ቃለ ምልልስ በጣም አመሰግናለሁ። ስለ ጊዜ ፍሬው እኔም አንተንም የአሜሪካ ድምፅም አመሰግናለሁ። ጊዜ እኛም ተመስገንንና እንግዳውን እናመሰግናለን። የመጽሔት ክፍለ ጊዜ ይቀጥላል። ከፍ አርገው እስክንድርንና እንግዳውን ማለት ነበር። የእስር ጊዜውን በዛሬ ውለት የጨረሰው ጋዜጠኛ ተመስገን ደሳለኝ ከእስር እንዳልተፈታና የእስር ቤቱ ኃላፊዎችም አይፈታም የሚል ምላሽ እንደሰጧቸው ቤተሰቦቹ ለአሜሪካ ድምፅ ተናግረዋል። ጠበቃው አቶ አመሃ መኮንን በበኩላቸው ከዛሬ በኋላ ያለው እስር ሕገ ወጥ ነው ብለዋል። የማረሚያ ቤቱን ኃላፊዎች ለማግኘት የተደረገው ጥረት አልተሳካም። ጽዮን ግርማ ዝርዝሩን ይዛለች። የጋዜጠኛ ተመስገን ደሳለኝ ወንድም ታሪኩ ደሳለኝ ለአሜሪካ ድምፅ እንደተናገረው ተመስገን የእስር ጊዜውን ጨርሶ የሚወጣበት ቀን ዛሬ ነው በመባሉ ከዘመድ ወዳጅ ጋር ተሰባስቦ ዝዋይ እስር ቤት ሄዶ እንደነበር ይናገራል። ተመስገን ጋር ትላንትና ሐሙስ ለት ጥቅምት ሁለት ለምጠይቅ ሄጄ ነበረ። እሱን ጠየቄው ከወጣሁኝ በኋላ የእስረኞች አስተዳደር ቢሮ ገብቼ ማድረጉን አላቅም ብቻ ጌጡ አያና የሚባል ሰው እያናገርኩኝ የተመዝገን መስፈሻ ቼክ ለማድረግ ነው አልኩት። ይጠብቀኛል እና ማህደር አይቶ ተመልሶ መጣ። ከመዝገን ዛሬ አይደለም ነገ ይሰካል፣ ጥቅምት ሦስት ነገ አረግ ይሰካል አለች። መሻሽ ለማረጋገጥ ነው ብዬ ተመልሼ ወጣሁ። እንግዲህ ዛሬ ጠዋት ዘዋይ ከሶስት ተኩል ጀምሮ ዘዋይ ደርሼ ነበረ። እኔ እና ሌሎች ልጆች ሆነን ዘዋይ ደርሰን ነበረ። ገብተን ጠየቅ ነው። እስካሁን ምንም ያሉት ነገር የለም አሉኝ ኃላፊዎቹ ለማናገር ሞክር። አይ አምስት ተኩል ስለሚሆን አሁን ወጥተዋል ከሰዓት ሳሉኝ። ከሰዓት ሰባት ሰዓት ተኩል ላይ ገባሁኝ እና ኃላፊዎቹን አናገርኳቸው የማያረጋቸው ያው ኃላፊ እንደሆነ ነገሩኝ እና እነሱ ነው የሚመለከታቸው አሉት። ለምንድን ነው የማይሰጠው? ዛሬ ጥቅምት ሶስት ነው አሉ። አንፈታውም አለ። ለምንድን ነው የማይሰጠው? ህግ ቤት እጁ ከተያዘበት ጊዜ ጀምሮ ብሎ እንደዚህ እንደዚህ ነው የወሰነው። ሁለት ሺ ሰባ ጥቅምት ሶስት ነው። ዛሬ ደግሞ ሁለት ሺ አስር ጥቅምት ሶስት ነው እና መፈታት አለበት። ለምንድን ነው የማይፈጠው? ምክንያቱ አይፈታም። አይፈታም ምክንያት ይሆናል አለኝ። ወዲያው ሰው የተጠራ የጌቱ የሚባለው ሰው የተጠራ ትላንትና አልኩኝ። እሱ ሰው ያናገረው ዛሬ ይፈታል ብሎ ነግሮ ማህደራዊ አረጋግጥሙታል። በአንድ ቀን ምን ተፈጥሮ ነው የማይፈታው? በቃ አንፈታም፣ በቃ ይህን ምክንያታችናሉ። ይህን ጉዳይ ተመስገን ንገራውቃቸው የቀፍቅደንላላሉ ሄድኩኝ። በጣም በሚገርም ሁኔታ ነው በስምንት ወታደሮች ተከቦ መጣ። እንደዚህ እንደዚህ አሉኝ። አንፈታውም አሉ። ምክንያቱም ምንድን ነው አልነገሩኝ። በቃ አንፈታውም ብቻ ነው ያሉኝ። አንፈታውም፣ ምክንያት ይሆናል ያሉኝ። አመክሮ አተገመገምኩ። ሁለተኛ ነገር ደግሞ ፍርቱም ከአንድ ሌላ እዚህ ቤት የሚያለ እስረኛም ከሶኝም አያውቅም ተከስሽም አላውቅም። አመክሮ እንዳልተገመገምኩኝም አልተነገረኝም። አመክሮ እንደተከለከልኩኝ ያወቅኩት ሳልፈታ ስቀር ነው። አሁን ይሄ ባለበትን ቀን ፍርድ ቤቱ እዚህ ባደረብ አስቀመጠኝ። እዚህ በተቀመጥኩበትን ቀን ዛሬ መፈቻ በሆነበት ቀን ፍርድ ቤቱም የሚያውቀው ሁሉም ህጉም የሚያውቀው በአደባባይ ነው የተፈረደብኝ። ዛሬ ዛሬ በመፈቻው ቀን አንፈታህም ማለት እንግዲህ ከመጀመሪያው ምስሉ ፖለቲካ እንደሆነ ይታወቃል። የነሱ ምክንያታቸው እንደሆነ እንግዲህ ዛሬም ይሄን የተደገመው አሁን ያለት እዚህ በእስር ቤቱ ወታደሮች እጅዳን ያለት ይህን ያለው ሁኔታ ብሎኝ ነው እንግዲህ ተመልሶ የገባው የጋዜጠኛ ተመስገን ደሳለኝ ጠበቃ አቶ አማሀ መኮንን በበኩላቸው ፍርድ ቤት ተመስገን እንዲታሰር የወሰነው ሶስት አመት እንደሆነ ገልጸው አሁን ይህንን እስር ሙሉ ለሙሉ በመጨረሱ ዛሬ ከእስር ሊወጣ ይገባ ነበር ብለዋል። ጋዜጠኛ ተመስገን ደሳለኝ የፍትህ ጋዜጣ ዋና አዘጋጅ ሆኖ ሲሰራ በጋዜጣው ላይ ታትሞ በወጡ ጽሁፎች መነሻ ነው ክስ ቀርቦበት የነበረው። በኋላም ጥፋተኛ ተብሎ የሶስት አመት እስር የተፈረደበት። የሶስት አመቱን እስር አመክሮ ቢታሰብለት ቀደም ብሎ ነበረ የሚፈታው። ያው አመክሮም በማረሚያ ቤቱ በኩል አልተፈታውም። በሌላ በኩል ግን ያው በፍርድ እንዲፈጽም የተወሰነበትን የሶስት አመት ቅጣት ዛሬ ይፈጽማል። ስለዚህ ዛሬ ከእስር ቤት መውጣት ነበረበት። እኔም ያለኝ መረጃ እንግዲህ እስካሁን ድረስ እስከዚህ ከምናወራባት ሰዓት ድረስ ከእስር አልተፈታም። እዚህ በአዲስ አበባ ያው አሁን ምሽት ነው። ከዚህ በኋላ የሚወጣል ተብሎ አይገመትም። ስለዚህ ከዚህ በኋላ በእስር የሚቆይ ከሆነ ተመስገን ምንም አይነት የሕግ መሰረት የለውም። ወይም በሌላ ቋንቋ ከዚህ በኋላ የሚኖረው እስር ያው ህገወጥ እስር ነው የሚሆነው ምናልባት ነገ ሲፈጠር የተለየ ሁኔታ ካለ እናያለን። በዚህ ሁኔታ የሚቀጥል ከሆነ ያው የህጉን መንገድ ተከትለን አካልን ነፃ የማውጣት አቤቱታም ልናቀርብ ምንችል ነው የሚሆነው። ግን እስቲ እንግዲህ ነገ የሚሆነውን ደግሞ እንጠብቃለን። የተመስገን ወላጅ እናትን ወይዘሮ ፋናዬ እርዳቸውን ማምሻውን አነጋግሬያቸው ነበር። ማንም መንግስት አል ዜ በጣ ይክ በምን ምክንያት ነው አበክሬ የለውም እና ሶስት ዓመት እንደተፈረደበት ሶስት ዓመቱ በቃ ኔ አሁን አይመጣም። እንደገና ነው ጉዳዩን ለማጣራት ወደ ዝዋይ እስር ቤት ያደረግነው የስልክ ሙከራ ስልኩ ባለመነሳቱ አልተሳካም። ከሚመለከታቸው አካላት ምላሽ ለማግኘት ሙከራችንን እንቀጥላለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ጽዮንን እናመሰግናለን ለዘገባዋ። ቀጣዩ ዘገባ ደግሞ ወደ ናይጄሪያ ይወስደናል። ከ1600 በላይ የሚሆኑ የቦኮ ሀራም አሸባሪዎችን ጉዳይ ናይጄሪያ በፍርድ ቤት እያየች ነው። ቺካ ኦዱዋ ከዳካር የላከልን ዘገባ ናይጄሪያ ይህንን ግዙፍ ህጋዊ ሂደት ለማስፈጸም የሚገጥሟትን ፈተናዎችና ከምርመራው የሚጠበቀውን ውጤት ይቃኛል። ሶሎሞን ክፍሌ ዘገባውን ይዟል። ይህ በናይጄሪያ ታሪክ ግዙፉ ነው የተባለውና በቦኮ ሐራም አሸባሪዎች ላይ የተጀመረው የፍርድ ሂደት እየተካሄደ ያለው ሰሜናዊ ግዛት በሚገኝ አንድ ወታደራዊ ጦር ሰፈር ውስጥ ነው። በቅድሚያ ጉዳያቸው የሚታየው ከ1600 በላይ እስረኞችም በኒጀር ማዕከላዊ ክፍለ ሀገር ወታደራዊ ካምፕ ውስጥ ያሉ ሲሆን ቀጥሎም የ651 ሌሎች በማይዱጉሪ ጊዋ ጦር ሰፈር በእስር ላይ የሚገኙ ሰዎች ጉዳይ ይሆናል ተብሏል። የእነዚህ ተጠርጣሪ የቦኮ ሐራም አሸባሪዎች ጉዳይ ፍትሐዊ በሆነ የሕግ ሥርዓት ይታያል ሲል የናይጄሪያ ፍትሕ ሚኒስቴር ቃል ገብቷል። ምክንያቱም እስረኞቹ የሕግ ጠበቃ እንዲቆምላቸው ተፈቅዷል ሲልም ያስረዳል። በሀገሪቱ የዓለም አቀፉ የሰብአዊ መብቶች ተከራካሪ ድርጅት አምነስቲ ኢንተርናሽናል ዳይሬክተር ኦሳይ ኦሲጎ ግን ይህም በናይጄሪያ ፍትሕ ሚኒስቴር የተገባ ቃል በጥርጣሬ ዐይን ይመለከቱታል። የፍርዱ ሂደት ፍታዊ አሰራርን የተከተለ ነው ከተባለ አንድና ዋናው ቁልፍ ጥያቄ የሚሆነው የሚካሄደው በግልጽ ነው ወይ የሚል ይሆናል። እንደምናውቀው ደግሞ ይህ የፍርድ ሂደት የሚካሄደው በዝግ ነው። ለሕዝቡም ለሚዲያውም ለሌሎች ታዛቢ ወገኖችም ዝግ ነው። እዛ ላይ ነው እንግዲህ ጨዋታው ትክክል አለመሆኑን የሚያሳየው ቀይ ምልክት የሚወጣው። መንግስት የሚለው መገናኛ ብዙሃኑ ሂደቱን እየተከታተሉ እንዳይዘግቡ የታገደው ለሕዝብ ደህንነት ሲባል ነው ነው አምነስቲ ኢንተርናሽናልን ጨምሮ የሰብአዊ መብት ተከራካሪዎች ግን ሕዝቡ የማወቅ መብቱን ተነፍጓል፣ ስለ ሂደቱ ትክክለኛ ግንዛቤ እንዲኖረው አልተደረገም ይላሉ። በዚህም ምክንያት ብዛት ያላቸው የመብት ተከራካሪዎች የፍርድ ሂደቱን አስመልክቶ በርካታ ጥያቄዎችን ያነሳሉ። አንዱ ጥያቄያቸውም ይህን ግዙፍ የፍርድ ሂደት ጉዳይ እንዲያዩ የተመደቡ አራት ብቻ ዳኞች እንዴት ይወጡታል የሚል ነው። ማስረጃን የተመለከቱ ጥያቄዎችም ተነስተዋል። ለምሳሌ በቅርቡ የፍትህ ሚኒስቴሩ በሰጠው መግለጫ ደካማ የምርመራ ዘዴና ይበልጡንም እስረኞቹ ራሳቸው በሚሰጧቸው ቃል ላይ ብቻ አብዝቶ መተማመን ታማኒነት ያለው ሂደት የማካሄዱን ተግባር በጣም አስቸጋሪ አድርጎታል ሲል አረጋግጧል። በእነዚያ የቦኮ ሐራም ተጠርጣሪ አሸባሪዎች ተጨናንቀው በሚገኙባቸው የወታደራዊ ጦር ካምፕ እስር ቤቶች ውስጥ ሰቆቃ ይፈጸማል የሚሉ ጥያቄዎችም ይነሳሉ። እስረኞቹን በመደብደብ ተገኙ የተባሉ ማስረጃዎች የሂደቱን ሚዛናዊነት አጠራጣሪ ያደርጋሉ ሲልም አምነስቲ ኢንተርናሽናል ያስረዳል። ያም ሆኖ ግን በቻድ ሐይቅ አካባቢዎች የቦኮ ሐራም ሽብር ፈጠራ ያደረሰውን ሰብአዊ ቀውስ አስመልክቶ መፍትሄ ለማግኘት የተካሄደ ሁነኛ ሂደት ነው የሚሉም አሉ። በሌላ በኩል ግን እስከ ዛሬ ባለው ሰዓት ከቦኮ ሐራም ጋር ግንኙነት አላቸው ተብለው ፍርድ የተሰጣቸው ሰዎች ዘጠኝ ብቻ ናቸው። የተፈጸመውን ከባድ ወንጀል በተመለከተ በአሸባሪዎቹ ላይ የተሰጡ ብይኖች ተመጣጣኝ እንዳልሆኑም የሚከራከሩ የሕግ ባለሙያዎች ብዙ ናቸው። አንደኛው ሞዲቦ ባካሪ ይባላሉ። በናይጄሪያ የ2011 ዓ ም ጸረ ሽብር ሕግና በተሻሻለው በዚሁ የ2013 ዓ ም ሕግ መሠረት እጅግ በጣም ተብሎ በአንድ የቦኮ ሐራም አሸባሪ ላይ የተሰጠ ፍርድ ዕድሜ ይፍታህ የሚል ነው። ይሄ ፍርድ በሕግ ባለሙያው ባካሪ አይን በቂ አይደለም። ኮሚት ኦንስ ሪስ እነዚህ ሰዎች የፈጸሟቸው ወንጀሎች እጅግ በጣም ሰቅጣጭ ናቸው። ዜጎችን ገድለዋል፣ ንብረት አውድመዋል፣ ንጹሐኑን ቤት የለሽ አድርገዋል፣ ለስደት ዳርገዋል። ይታያችሁ እንግዲህ ይህን ሁሉ ወንጀል የፈጸሙ አሸባሪዎች የእድሜ ልክ እስራት ፍርድ ብቻ ሲሰጣቸው፣ ያ ሲሆን መንግሥት ተረክቦ በሕይወት እስካሉ ሊመግብ ነው፣ መጠለያ ሊሰጥ ነው፣ ሌላው ቀርቶ ጥበቃ ሊያደርግላቸውና ቢታመሙ መድኃኒት ሊያቀርብ ነው ማለት ነው። በፍርድ ሂደቱ ነጻ የተደረጉ ሰዎች ኅብረተሰቡን ከመቀላቀላቸው በፊት የቀድሞ ጽንፈኛ አመለካከታቸውን እንዲቀይሩ በሚያደርግ መርሃ ግብር ውስጥ ያልፋሉ ሲል የናይጄሪያ ፍትሕ ሚኒስቴር አስታውቋል። ዩናይትድ ስቴትስ ከተባበሩት መንግሥታት የትምህርት የሳይንስና የባህል ድርጅት ዩኔስኮ አባልነት እንደምትወጣ ትናንት ሐሙስ ይፋ አድርጋለች። እስራኤልም እኔም ብላለች። ዩናይትድ ስቴትስ፣ እስራኤልና የአውሮፓ ሀገሮች ቢቃወሙም ዩኔስኮ የፍልስጤም አስተዳደርን በሙሉ አባልነት መቀበሉን ተከትሎ ዩናይትድ ስቴትስ ለድርጅቱ የምትከፍለውን መዋጮ አቋርጣለች። በዚህ ምክንያት አሜሪካ እንደ መዋጮ ከፋይ አባል የምትከፍለው የስድስት መቶ ሚሊዮን ዶላርስ ዕዳ ተጠራቅሞባታል። የቪኦኤዋ ዚላቲሳ ነች ሆክ ባጠናቀረችው ዘገባ የትራምፕ አስተዳደር ከዩኔስኮ የወጣበት አንዱ ምክንያት በእስራኤል ላይ አድሎ ተደርጓል የሚል መሆኑን ገልጻለች። ቆንጅት፣ ዘገባው ያንቺ ነው። ወጤ ዩኔስኮ የእስልምና መንግስት ብሎ ራሱን በሚጠራው ቡድን ባደረሰባት ጥቃት ትልቅ ትኩረት ያገኘችውን የሶሪያዋን ፓልሜራ ከተማ የአሜሪካን ጥልቁንና ረጅሙን ሸለቆ ግራንድ ካኒየንን እና ሌሎችም በዓለም ታሪካዊ ቅርስነት መዝግቦ በመንከባከብ ይታወቃል። ፓሪስ በሚገኘው የድርጅቱ ዋና ጽሕፈት ቤት የዩናይትድ ስቴትስ ተወካይ ክሪስ ሄገርዶን ሀገራቸው ከአባልነት የወጣችው በሁለት ምክንያቶች እንደሆነ ይናገራሉ። አንደኛው ድርጅቱ ፍልስጤምን በአባልነት ከተቀበለበት ከ2011 ዓ.ም ጀምሮ የተጠራቀመ የመዋጮ ዕዳ ነው። የዕዳው መጠን ከአቅም በላይ ሆኗል። ሁለተኛው ደግሞ በአሳዛኝ ሁኔታ ድርጅቱ በፖለቲካ ተተብትቦ ያለውን ኃላፊነት መወጣት እንዳይችል ተደርጓል። የጸረ እስራኤል አድሎ መድረክ ሆኗል። ዩናይትድ ስቴትስ በተባበሩት መንግስታት ድርጅቱ የባህል ቢሮ ውስጥ የለውጥ እርምጃዎች እንዲወሰዱ ስትወተውት መቆየቷን የውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ነወርት ይናገራሉ። ዩኔስኮ ውስጥ እስራኤል ላይ አድሎ እንደሚፈጸም ብዙ የሰነድ መረጃ አለ። ይህ ተግባር መቅረት አለበት። ስለዚህም ዩናይትድ ስቴትስ ለረጅም ጊዜ ስታስብበት ቆይታ ለመውጣት ወስናለች ዩኔስኮ ከጥቂት ወራት በፊት እስራኤል በወረራ በያዘችው ዌስት ባንክ የምትገኘውን አጨቃጫቂዋን ጥንታዊቱን ሄብሮን ከተማ አደጋ ላይ የምትገኝ የፍልስጤም የአለም ቅርስ ሲል መድብ ሲል መዝግቧታል ከሁለት አመታት በፊት ደግሞ እንደ ኤሮፓውያን አቆጣጠር በ2015 እስራኤልን ኢየሩሳሌም ውስጥ የሚገኙ የዓለም ቅርስ ስፍራዎችን በሚገባ አልጠበቀችም ብሎ የሚነቅፍ ውሳኔ አሳልፎባታል። ሁለቱንም ውሳኔዎች እስራኤልና ወዳጆቿ አውግዘዋቸዋል። ትናንት የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁ የዩናይትድ ስቴትስ ውሳኔ እንዳስደሰታቸው ገልጸው እስራኤልም የግብዝነት መድረክ ሲሉ ከጠሩት ድርጅት ትወጣለች ብለዋል። የዩኔስኮ የዩኔስኮ ዋና ዲሬክተር አይሪና ቦኮቫ ዩናይትድ ስቴትስ ከድርጅቱ መውጣቷ እንዳሳዘናቸው ገልጸው ደግሞስ በዚህ ሰዓት መሆኑ ሲሉ ጠይቀዋል። ያለነው ሁከተኛ ጽንፈኝነትን ለማስወገድ ትግል ላይ ነው እናም ትምህርትን ለማስፋፋት እና የተለያዩ ባህል ባሏቸው ማህበረሰቦች መካከል ውይይት በማካሄድ ጥላቻን ለመከላከል አቅማችንን ይበልጡን አጠናክረን መንቀሳቀስ አለብን ዩናይትድ ስቴትስም በዚህ ሰዓት እነኚህን ጥረቶች ከሚመራው የተባበሩት መንግስታት ድርጅት አካል መውጣቷ በጥልቅ የሚያሳዝን ነው አክለውም ዋና ዲሬክተሯ ዩኔስኮ ጸረ ሴማዊነትን ሲታገልና በአይሁዶች ላይ የተፈጸመው ጭፍጨፋ ሲታወስ እንዲኖር ሲሰራ የኖረ ድርጅት መሆኑን አስረድተዋል ዩናይትድ ስቴትስ ከዩኔስኮ የመውጣቷ ውሳኔ ከሚቀጥለው 2018 ዓ ም መጨረሻ ጀምሮ ተግባራዊ ይሆናል። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ከምሽቱ ሶስት ሰዓት ከ ሰላሳ አራት ደቂቃ ላይ ነው የምንገኘው። ከእናንተ ከአድማጮች የደረሱን አስተያየቶች አሉ። ለሰዓቱ እነዚህ መርጠናል። አስጥልኝ ቪዎች የአባዱላ ስራ መልቀቅ በተመለከተ ደብዳቤ አቀረቡ በሚል ዜና ስታስተላልፉ ሰምተናል። አባዱላ በመንግስት መዋቅር ውስጥ ያሉ ናቸው ማለት ነው። እንግዲህ አፈ ጉባኤ ናቸው የፌደራሉ፣ እና ማቅረብ ያለባቸው ለፓርቲው ነው ወይስ ለመንግስት ነው? ምክንያቱም በመንግስት ስልጣን ላይ ነው እለቃለ ያሉት እንጂ በፓርቲ ላይ አይደለም። እንግዲህ እንደሚባለው አልካካቸውን ባናገር ስለዚህ ማቅረብ ያለባቸው የሀገሪቱ ከፍተኛ ባለስልጣን የተወካዮች ምክር ቤት ነው ይላል። ምናልባት የተወካዮች ምክር ቤት ደግሞ ተጠሪነቱ ለኢትዮጵያ ሕዝብ ነው ይላል። ምናልባት ቢበዛ ለጠቅላይ ሚኒስትሩ ወይንም ደግሞ ለፕሬዚዳንቱ ሊያቀርቡ ይችላሉ እንጂ ለኢህአዲግ ጽፈት ቤት እንዴት ሊያቀርቡ ይችላሉ? እሳቸው እኮ የመንግስት አካል ናቸው። ፓርቲና መንግስት አንድ ነው ማለት ነው። ኢትዮጵያ ውስጥ ተቀላቅሏል። አንዱ ከአንዱ ጋር በቃ እየተላጋ ነው የሚሄደው ማለት ነው። መስመር የለውም፣ የራሱ ትራክ አቅጣጫ የለውም ማለት ነው። ስለዚህ የጥያቄ ሁኔታ አቶ ሽፈራው ሽጉጤ ደግሞ እስካሁን አልቀረበልንም ይላሉ። ያ ማለት ፓርቲው ነው መንግስት የሚያንቀሳቅሰው ማለት ነው። አስተያየት የላካችሁልንን አድማጮች እናመሰግናለን። ተዘዋዋሪው የስልክ መስመራችን 202205 9942 የውስጥ መስመር 14 ነው። በድምፅ በተቀረጸው መመሪያ መሰረት እንድታኖሩ እንጋብዛችኋለን። ኢሜልም የሆነ እንደሆነ ሆን አት ቪኦኤ ኒውስ ዳት ካም ብላችሁ ብትልኩልን ይደርሰናል። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን ቆዩ። ወደ አንድ ዘገባ እናልፋለን። የኢትዮጵያ መንግስት የሚቆጣጠረው ማዕከላዊ ባንክ የብርን የውጭ ምንዛሪ ዝቅ አድርጓል። የብር ወለድን በሁለት ከመቶም ጨምሯል። የኢትዮጵያ ብሔራዊ ባንክ የብር ምንዛሬን በ15 ከመቶ ዝቅ በማድረግ ከሰነበተበት የ23 ብር ከ40 ሳንቲም የዶላር ምንዛሬ ወደ 27 ብር የሚጠጋ ከፍ አድርጓል። የብድር ወለድም 7 ከመቶ ሆኗል። ውሳኔው የእናንተን ኪስ እንዴት ይመለከታል? አጠቃላይ የሀገር ምጣኔንስ? ተከታታይ የባለሙያ ትንተና ይዘናል። የምጣኔ ሀብት አማካሪው ጌታቸው ተክለማርያምን ያነጋገረው ሄኖክ ሰማግዜር ነው። ኤክስፖርተሮች ተበረታተው ወደ ውጭ ብዙ ኤክስፖርት ያደርጋሉ የሚለው መላምት እንዳይሳካ የሚያደርጉት ግን ብዙ ማነቆዎች አሉባቸው ከብር ምንዛሪ ውጭ ከዛ ውጭ ማሰብ ያለብን ሌላው ትኩረት ሚሻ ነገር በፖሊሲ አውጪዎች ረገድ ማንመለከተው ግን የኛ ኤክስፖርተሮች ኢምፖርተሮችን ናቸው። ለምሳሌ አንድ ቡና የሚልክ ሰውዬ ኦር ነጋዴ ለቡና መፈልፈያ ለቡና ማሸጊያ የሚሆኑ ብዙ ማሽነሪዎችን ኢምፖርት ያደራል። ለእነሱ ለለዋወጫዎችን ኢምፖርት ያዳር። እንደዚሁ ሰሊጥ ላይ ብንመለከት ሰሊጥ የሚያበጥር ሰሊጥ የሚያነፍስ ሰሊጥ የሚያሽግ በጣም ብዙ ኢምፖርት ያደርጋሉ። ስለዚህ ተመልሶ ከውጭ ምንዛሬ ብዙ ወደ ውጭ ገበያ ኤክስፖርት በማድረግ የሚያገኙትን የውጭ ምንዛሬ መጠን በተዘዋዋሪ ከፍ ባለ የኢምፖርት ዋጋ ደግሞ ያጡታል። የውጭ ምንዛሬ ማስተካከያዎች በተደረገባቸው ሰዓታቶች ሁሉ በዚህ ሀገር ኢኮኖሚ ላይ ኢንፍሌሽነሪ ፕሬሽር ወይም የዋጋ ውድነት ጫና ተመልክተናል። ብዙ እቃዎች ከውጭ የሚመጡ እቃዎችን ጨምሮ የዋጋ ጭማሪ ሲደረግባቸው አይተናል። የሚገዙት ሰዎች አንጻር ስናይ ይሄ ነገር መካሄዱ በቅርብ በብዙ እቃዎች ላይ የዋጋ ጭማሪ ሊኖር እንደሚችል መጠበቅ ነው። የጭማሪውን ቀመር ብንመለከት የዓለም ባንክና አይኤምኤፍም የኢትዮጵያ ማዕከላዊ ባንክ የብርን ዋጋ ዝቅ እንዲያደርጉ ሲመክሩ ነው የቆዩት ምንድን ነው ምክንያታቸው ለዚህ? እንግዲህ አሁን እነሱ አሁን ለረጅም ጊዜ በኢኮኖሚ ውስጥ ስናስተውል የነበረው የገንዘብ የመግዛት አቅም በገበያ ውስጥ ካለው የውጭ ምንዛሬ ፍላጎትና አቅርቦት ጋር አብሮ ሊሄድ አልነበር። ፓራራል ማርኬት በምንለው ጥቁር ገበያ በምንለው በተለምዶ በሱ የሚመነዘርበት የምንዛሬ መጠን ልዩነቱ ከፍ ያለ ነበር። ከወራቶች በፊት ያ ልዩነት እስከ አምስት ብር በአንድ ዶላር የደረሰበት ጊዜ ነበር። ያ ማለት በኢኮኖሚ ውስጥ ያለ የውጭ ምንዛሬ መጠን ከፍ ያለ ነው በኦፊሻል ገበያ ሊቀርብ ከቻለው የውጭ ምንዛሬ መጠን አንጻር ከፍ ያለ ነው ማለት ነው። ስለዚህ እሱ በኢኮኖሚ ውስጥ ኢምባላንስ ፈጥሯል። ስለዚህ ይህንን ይህንን ኢምባላንስ ሶልቭ ለማድረግ አንደኛው መንገድ ብለው እነ አይ ኤም ኤፍ ነገርህ ላይ የአይኤምኤፍ ሪፖርት የሚለው የብር የምንዛሬ መጠን መቀነስ ካለበት ከሀያ እስከ አርባ ፐርሰንት ነው መቀነስ ያለበት የሚል ነው። እንግዲህ አሁን በቅርቡ አይኤምኤፍ የአርቲክል የአርቲክል አምስት የግምገማ ሂደቱን አሳልፎም ሪፖርት አውጥቶ ስለነበረ የማስበው መንግስት ማስተካከያውን እንዲያደርግ ሲመክሩ ነበረ። አሁን ግን ይሄ ይሄ ማስተካከያ የመጣው የእነሱ ሪፖርት ከወጣ በቅርብ ልዩነት ስለሆነ ያ ቡድን፣ የመጣው ቡድን የራሱ የሆነ ጫና በማሳደረገ ተሳክቶለታል ማለት ይቻላል ነው በተያያዥነትም የኢትዮጵያ መንግስት ያለውን የምጣኔ ሀብትም ተሳትፎ ይመለከታሉ እንግዲህ አገሪቱ ውስጥ ትልቁ ነጋዴ ወይም የምጣኔ ሀብት ተሳታፊ መንግስት ነው። ግዙፍ የመሰረተ ልማትና የንግድ እንቅስቃሴዎችም ውስጥ ይታያልና ከዚህ ጋር አያይዘውም የሚያነሱት ሁኔታ ነው ያለው የመንግስትን እውነት እንግዲህ አሁን ዓለም ባንክ በነገር ላይ ዓለም ባንክ ባጠናው ጥናት በየአንዳንዱ የአምስት ፐርሰንት ዲቫሉዌሽን ወር የምንዛሬ ቅናሽ ከአንድ ነጥብ አምስት እስከ አንድ ነጥብ ሰባት ፐርሰንት ድረስ የእድገት ምጣኔ በራሱ ማምጣት ይችላል፣ የሚል ግመታ ነው ግምት አለ። እሱ ግን እነሱን በግመታቸው እንደሚያመላክቱት ብዙ ሪስኮች አሉት። በተያያዥነት እንዲህ አይነት የምንዛሬ ማስተካከያ በሚደረጉበት ሰዓት መንግስት መውሰድ አለባቸው ብለው የሚያስቧቸው ሌሎች እርምጃዎች አሉ ከእነሱ እርምጃዎች ጋር ሲደመር ነው እንዲህ አይነት ማስተካከያ ከፍ ያለ ኢኮኖሚ እድገት ለማስመዝገብ በአገር ደረጃ ይጠቅማል የሚሉት እነሱ ማስተካከያዎች እየተደረጉ ነው ወይ አሁን የምናየው የሚለው ነገር የራሱ የሆነ ጥያቄ አለ። ምንድን ናቸው እነዚህ ማስተካከያዎች? እነሱ ማስተካከያዎች እንግዲህ ስትራክቸራል የምንላቸው ናቸው። ላይ ኢኮኖሚ ውስጥ አንድ ኤክስፖርተር ኤክስፖርት ለማድረግ ቅድም እንዳልኩ ረጅም ሂደቶችን ያልባል። እነዚህ ሂደቶች በወጪም ረገድ ብዙ ወጪ የሚያስወጡ ናቸው። በጊዜም ረገድ ረጅም ጊዜ የሚወስዱ ናቸው። አገር ውስጥ እስከ ወደብ ድረስ የሚካሄደው የትራንስፖርት አቅርቦቱ ሁኔታ የከስተምስ የጉምሩክ አሰራሩ በሀገር ውስጥ ያለው የኤክስፖርት ለሚደረገው ዕቃ የሚሰጡ የተአማኒነት ማረጋገጫ ሂደቶች፣ ነጋዴ እንደ ነጋዴ ኤክስፖርት ለማድረግ የሚጠበቁበት የዶክመንት ሂደቶች እነዚህ እነዚህ ነጋዴዎቹ ብዙ ወጪ እንዲያስወጡ እንዲያወጡ የሚያደርጉ ናቸው። ስለዚህ እነዚህ መሰረታዊ የኤክስፖርት ሂደቶች በሚወስዱት ጊዜ መቀነስ ካልተቻለ የሚወስዱትን ጊዜ መቀነስ ካልተቻለ የሚያስወጡት ነው መቀነስ ካልተቻለ ኤክስፖርት የሚያደርጉ ኤክስፖርተሮች የሚያልፉባቸው ሂደቶች የሚያስወጡት ኮስት እጅግ ብዙ ነው። እሱ ነው በዋናነት ተንዞ ተወዳዳሪነታቸውን የበኋላ እያስቀረ ያለው እስትራክቸራሊ ኢኮኖሚ ውስጥ ማሻሻል የሚገባም ብዙ ኤክስፖርተሮችን የተሻለ ተወዳዳሪ ሊያደርጉ የሚችሉ ሂደቶች እነሱ ሂደቶች ከዚህ የውጭ ምንዛሪ ማስተካከያ ጋር ሲደመሩ ነው የምንፈልገውን ኢምፓክት ማምጣት። ይሄ ብቻውን በራሱ ግን የምንፈልገውን ኢምፓክት ያመጣል የሚለው ካለፈውም ታሪካችን ወደኋላ ሄደን ብንመለከት የምንዛሬ ማስተካከያ የተደረገባቸው ጊዜያቶች የታሰቡ የፖሊሲ አላማ ተሳፋ እንግዲህ ጉዳዩ ሰፋ ያለና ለረጅም ጊዜም ሲገለጽ የቆየ ነው። በተለይ በገንዘብ በፋይናንስ ዘርፉ የመዋቅር ማሻሻያ፣ የግሉ ዘርፍ ተሳትፎ መስፋፋት፣ እነዚህን ከመሳሰሉ ከቁጥጥር ጋር የተያያዙ በጣም ብዙ ማነቆዎች ያሉበት ነው። ለዛሬው ግን ብር ያለውን የውጭ ምንዛሬ በ15 ከመቶ መቀነስ እንደዚሁም የምጣኔ ሀብት ተጽዕኖዎች እና ሊገኙ የሚችሉ እመርታዎች ካሉ በዚህ ዙሪያ ለሰጠህን ማብራሪያ አመሰግናለሁ። ጌታቸው ተክለ ማርያም የምጣኔ ሀብት አማካሪ ነው፣ ከባህር ዳር ነው ዛሬ መግለጫውን የሰጠን። እናመሰግናለን። አመሰግናለሁ። እሰት አገባ እያነጋገሩ ባሉ ወቅታዊ የኢትዮጵያ ጉዳዮች ዙሪያ የተጀመረ ተከታታይ ክርክር ነው። ሰጥ አገባ ይዞ የቀረበው የዕለተ አርብ እሰጥ አገባ ተከራካሪዎች ሰሞኑን በተለያዩ የሀገሪቱ ክፍሎች የታዩ ተቃውሞዎችና የተከተሉ አደጋዎችን ጨምሮ በተደጋጋሚ የሚነሱትን የሕዝብ ጥያቄዎችና የመንግስትን ምላሽ እንደአመለካከታቸው ይመረምራሉ። ተከራካሪዎቹ አዘጋጅና አቅራቢው አሉላ ከበደ ነው። የተከታታዩ ክርክር ተሳታ ፊዎች ራሳቸውን የሚያስተዋውቁት የሚያስተዋውቁበትን በምንሰማበት ነው የሚንደረደረው። ግዛው ለገሰ ይባላለሁ። የምሰራው የአንድ አይቲ ድርጅት ዳይሬክተር ነኝ። ዋሽንግተን ዲሲ ሆኜ ነው የማወራው። ሜሪላንድ ነው የምኖረው። እኔ ሊያስክደ ይባላለሁ። አዲስ አበባ ነው የምኖረው። ዳጥሮ የልማታዊ መንግስት አስተሳሰብ ደጋፊ ነው። መልካም የሰጣ ገባ ተከታታይ የክርክር ፕሮግራም ተሳታፊዎች በድጋሚ ተመልሳችሁ ስለመጣችሁ ለጊዜያቸው አመሰግናለሁ። እናመሰግናለን። በወቅታዊ የኢትዮጵያ ጉዳዮች ላይ የሚያተኩረው ሰጥ አገባ ይልቁንም ደግሞ በቀን ተቀን ሁኔታዎች የኢትዮጵያን የፖለቲካ ትኩሳት በአካባቢ የሚታዩ በእለቱ ያሉ ሁኔታዎችን ለማካተት ዛሬ ፕሮግራሙ በሚቀርብበት እለት ከጥቂት ሰዓታት አስቀድሞ ነው እያነጋገርኳቸው ያለሁት። ሰላማዊ የተቃውሞ ሰልፎች፣ ህዝባዊ እንቅስቃሴ ጥያቄዎችና የክልልና የፌዴራል መንግስታትን ምላሽ ዳሰስ ለማድረግ እንሞክራለን። መሰንበቻውን በተለያዩ አካባቢዎች የታዩ ሁኔታዎችን ከማንሳቴ በፊት ባለፈው ክርክራችሁ ከታየው ስለ አገራችሁ ይሁነኝ ብላችሁ ስለምትከራከሩባቸው ሀሳቦች ዛሬ ምን ይታያችኋል? ባጭሩ የኢትዮጵያን የፖለቲካ ትኩሳት እንዴት ትለኩታላችሁ? አቶ ኤልያስ እርስዎን ላስቀድም። የኔ ሁለት ኃይሎች ያለው የፖለቲካ ውድድር እዚህ በጠባቡ ኃይሉና በአብዮታዊ ዲሞክራት የሚባለው ወይም ደግሞ ልማታዊ ዲሞክራት አስተሳሰብ ያለው ኃይል ላይ ያለው ትግል ያው ደረጃው ከፍ እያለ እና ከዛ ውጭ ደግሞ ጠባቡ ኃይል ተጠራርቶ የመጨረሻውን ሙከራ እያደረገ እንደሆነ ና። ማንን ነው ጠባቡ ኃይል የሚሉት አቶ ኤልያስ? እስኪ ፈታ ያድርጉት። የትኛው ነው ጠባቡ ኃይል ማለት? ያው ጠባቡ ሀይል ማለት አሁን የ ያው በአለፈውም ካስታወስክ የፌዴራል ስርዓታችን ወይም ደግሞ ህገ መንግስቱ ምን እንደሚል፣ አንድ የኢኮኖሚና የፖለቲካ ማህበረሰብ ለመፍጠር የተማማለ ህዝብ አለ። የኢትዮጵያ ወይም ደግሞ ኢትዮጵያ ሀገራችን የተለያዩ ብሔር ብሔረሰቦች አሉ። እነዚህ አንድ የፖለቲካ ማህበረሰብ አንድ የኢኮኖሚ ማህበረሰብ በመፍጠር የተሻለ የኢኮኖሚ ተወዳዳሪነት የማፍጠ የ አንድ የኢኮኖሚ ና የፖለቲካ ተወዳዳሪ በምስራቅ አፍሪካ በተለይ ትልቅ ሀገር የመሆን ራይሰልቆ የሚሄዱ ብሔር ብሔረሰቦች አሉ። ይሄን ደግሞ በሀገር ወይ ማለት ነው፣ ህገ መንግስቱን በመጠቀም ነጻ መንግስታት የማቋቋም ጠንካራ የሆነ ፌዴራል ስቴት በጊዜ በማቋቋም ወደ ጠንካራ ወደ ነጻ ሀገር የመሄድ አካሄዱ ያላቸዋሉ። ከህገ መንግስት አግባብ ውጭ ማለት ነው ህገ መንግስቱ ላይ የተከነተነዋሉ። ከዛ ውጭ በሆነ ግን ጉልበት በመጠቀም ወይም ደግሞ በዚህ ግርግሮች፣ ሰልፎች ዕለታዊ ብሶቶችን ለመጠቀም የሚደረጉ ጥረቶች እነዛ በጠባቡ ሀይል የሚፈረጉ ናቸው እ ይሄ ማለት ወዳት በጣም አጫጭር ብዬ ነበር፣ ወደ አቶ ግዛው እንዲሄድ አላደረጉኝም። በጣም በአጭሩ የሚመለስ አሁንም ተከታይ ጥያቄ ላንሳ። ይሄ ማለት አሁን በሚታዩት የተቃውሞ እንቅስቃሴ ውስጥ የሚሳተፉ ወገኖች ናቸው? ተለይተው የሚታወቁ ገሌ የሚባሉ የተቃዋሚ ቡድኖች ናቸው? እነማን ናቸው አሁን በገለጹት መስፈርት ውስጥ ያካተቷቸው? በነገራችን ላይ ጠባብነት ግለሰበው ግለሰባዊ አመለካከት የሆንና የእነዚህ አይነት ተመሳሳይ አስተሳሰብ ያላቸው ሰዎች አንድ ላይ ሲሰባሰቡ ቡድን ይሆናሉ። ያ ቡድን በፓርቲ መልክ ሊገለጽ ይችላል ወይም ደግሞ ዝም ብሎ ኢንፎርማል ግሩፕ ሆኖ ሊገለጽ ይችላል። ያ ሀሳቡ ሊሆን ይችላል በሀሳብ ደረጃ። አሁን በገለጹት ግን በተጨባጭ እነማን ናቸው? እገሌ የሚሉት ወገን ቡድን አለ? አሁን በፈረጁት መግለጫ ውስጥ የሚካተል አሁን ለምሳሌ ቅድም ያልኳለ አንድ የፖለቲካና የኢኮኖሚ ማህበረሰብ ፈጥራለሁ ብሎ የተማማለ ይሄ ወረዳ የኔ ነው፣ ያኛው ወረዳ ያንተ ነው የሚል ልክ አዲስ ስቴት እንደሚያቋቁም የሚሄድ አካሄድ ከሆነ ማለት ወረባ የት ጋር ነው የሚለው የት መሆን ይችላል። ሕዝቦች አንድ ራዕይ ይዘው በምስራቅ አፍሪካ ትልቅ ኢትዮጵያ የምትባል ሀገር ፈጥራለን ብሎ ካለፈው ሀያ ስድስት ዓመት ጀምሮ ያው የዲሞክራሲ ስርዓት ግንባታ ውስጥ የገባ አንድ ሀገር ፈጥራለን ብሎ እየወደቀ እየተነሳ ያለህል በመሀል ልክ እንደ ሁለት ሴቶች ይሄ ወረዳ የኔ ነው፣ ይሄኛው ያኛው ለምለም መሬት ለእኔ ተወሰነ አልተወሰነ የሚለው ይህን ከበሮ የሚደልቀው ጠባቡ ኃይል ይሄ ታለው ግልጽ ነው። አንተ እዚህ ነው እዚህ ነው የሚለጥሰት በማንኛውም ቀውሶቹ መካከል ላይ ያለው ያው ያኛው ኃይል አይሆንም አንድ ኢኮኖሚክ እና የፖለቲካ ማህበረሰብ እፈጥራለሁ እስካልፍ ድረስ እዛ ውስጥ ገብቶ ይሄ ሁሉም አገር ነው ኢትዮጵያ፣ የትኛውም ኮርነር አገር ነው። ይሄ ወረዳ እዛ ሄደ እዚህ ሄደ እኔ ለምሳሌ አይደል ትግሬ ከሆንኩኝ አማራም የኔ ነው፣ ኦሮሞም የኔ ነው፣ ቤንሻንጉልም የኔ ነው። ወረዳ አንተ ነው ይሄኛው እዚህ ነው እዛ ነው ሲባል ግን ያንን የሚያቀነቅን ያንን ሰዎችን በማነሳሳት ለበለጠ ግርግር የሚገባ በተለይ ህገ መንግስት ያለ ነው። ህገ መንግስታዊ ከሆነ ምንም ምንም ችግር የለም መብትና በህገ መንግስት ሳሳት ይሄ ወረዳ የእኔ ነው ይሄ የእናንተ ነው ብለህ ከቁጭ ብለህ መደራደር አለ። መልካም መልካም እዚህ ነው እዛ ነው የሚባል አለ። እንደዚህ ዓይነት ሰዎች ሲሰበሰቡ ቡድን ይፈጥራሉ ነው። በድግግሞሽ ሰአት እንዳናጠፋ በሀሳቦ የፈነጠቋቸውን ኋላ ላይ ፈታፈታ አድርገን እናነሳለን። ሊያከራክሩ ሊያነጋግሩ የሚችሉ ነጥቦች ተነስተዋል። አቶ ገዛው እርሶን ባጭሩ የዛሬው የኢትዮጵያ ፖለቲካ ትኩሳት በርሶ ግምገማ፣ በርሶ እይታ እንዴት ይለካል? በመጀመሪያ ለእድሉ አመሰግናለሁ። አቶ ኤሊያስንም እንኳን እንደገና ወደ ክርክሩ መጡ፣ አመሰግናለሁ። እኔ የኢትዮጵያን ሁኔታ በሁለት ቃሎች መግለጽ ችላለሁ፣ ስሜቴን ማለት ነው። አንደኛ ተስፈኛ ነኝ። ተስፈኛ ነኝ ስል የኢትዮጵያ ህዝብ ከቀን ወደ ቀን ለነጻነቱ የሚያደርገውን ትግል የአፋፋመ እርስ በራሱ ከህዝባዊ ወያኔ አርነት ትግራይ ከፋፋይ ፖለቲካ፣ የዘር ፖለቲካ ወጥቶ የኢትዮጵያዊነትን፣ የኢትዮጵያን አንድነት ወደሚያቀነቅንበት እየተሸጋገረ ያለበት ሁኔታ ስለሆነ በጣም ተስፈኛ ነኝ። ሁለተኛ፣ አማርኛውን ወርድ እርዳኝ ኮንሰርን ነኝ ወይም በስጋት። ስጋት አለዎት? ስጋት አለኝ ይኸውም ስጋቱ ሀያ ስድስት አመት ምናልባት ሀያ ስድስት ብቻ ሳይሆን ከሀያ ስድስት አመቱ በፊት አስራ ሰባት አመት በደደቢት ጥላቻን መከፋፈልን ጠባብነትን በማኒፌስቶ አስፍሮ ስልጣን ላይ ሀያ ስድስት አመት የቆየው የጥላቻ ፖለቲካ የዘር ፖለቲካ በተለይም ጠላት ነው ተብሎ በተፈረጀው ህዝብ ብቻ ሳይሆን በቅርቡ በሶማሌና ና በኦሮሞ ኢትዮጵያውያን መካከል በሶማሌና ና በአፋር መካከል በአፋርና በአማራ በ ፋር ና በኦሮሚያ በደቡብ ና በኦሮሚያ መካከል ያለው የህዝብ ግጭት የፖለቲካ ስርአቱ ህገ መንግስቱ ጭምር የወለደው ስለሆነ ይሄ የጥላቻ ፖለቲካ ለነጻነት ለአንድነት የምናደርገውን ትግል ቀድሞ ሂዶ እርስ በርስ እንዳያፋጀን ትልቅ ስጋት አለኝ መልካም እይታችሁንም ግራና ቀኝ ተመልክተናል አቶ ግዛው ተስፋና ስጋትን አንድ ላይ ያጣመረ ሁኔታ እንደሚታየት አቶ ኤልያስ የሁለት ወገኑ ትግል እያየለ መጥተዋል የሚል አንድምታ ያለው ሀሳብ ነው ያቀረቡት። እስኪ የቅርብ ቀናቱን ክስተቶች እንመልከትና በእርግጥ ኢትዮጵያ ወዴት እያመራች ነው? ምን አይነት ሁነኛ ምላሽስ ያስፈልጋል? በሁሉም ወገኖች ሊወሰዱ የሚችሉ እርምጃዎች ምንድን ናቸው? የሚሉትን እንመልከት። በትናንትና እለት ሶወዳ በተባለ ስፍራ አራት ሰዎች ሲገደሉ አስራ ስምንት መቁሰላቸው ተዘግቧል። ከትላንት በስቲያ ረቡ ሻሸመኔ ከተማ ውስጥ ሶስት ሰዎች መገደላቸው፣ በምስራቅ ሀረርጌ ቦኬ የተባለ ስፍራ ሶስት ሰዎች መገደላቸው የኦሮሚያ ክልል ቃል አቀባይ የተናገሩትን አጣቅሼ በማነሳው በተለያዩ አካባቢ የሚደረጉ እንቅስቃሴዎች በሰዎች ሕይወት መጥፋት እየተደመደሙ ነው። ምን ማለት ነው? ወዴት እያመራን ነው? ቅድም በአቶ ግዛውም ጭምር የተገለጸው ስጋት አያሳስባችሁም ወይ? አቶ ኤልያስ እሺ፣ ስጋት ሊያሳስበኝ የሚችለው ምንድን ነው? ጠባቡ ኃይል ይሄ ጉልበትን የሚጠቀመው ኃይል አሸናፊ ሆኖ ውጤታማ መሆን ሲጀምር ነው። ኢትዮጵያ ውስጥ ስጋትኛ የመገጠልም የመበታተንም እና የሞት ቁጥሮች የሚጨምሩበት አካሄድ የሆነው ያ ነው። ከዛ ውጭ ግን አሁንም ቢሆን ያለው ጠንካራ ያለው የኢትዮጵያ መንግስት አንድ የኢኮኖሚና የፖለቲካ ማህበረሰብ የመስቀር አላማውን ሰንቆ በሚሄድበት ጊዜ ፌዴራሎች፣ የፌዴራል ስርዓቱ የራሱ የሆነ ችግሮች የሚፈጥራቸው ነው ያሉ እነዚህ የፌዴራል ችግሮች እስከተፈቱ ድረስ ይሄ አሁን የምንሰማቸው ግርግሮች፣ አሁን የምንሰማቸው ሞቶች እነዚህ ዜሮ የሚሆኑበት ወቅት ይመጣል። መቼ ነው አቶ ኤልያስ እነኚህ ሞቶች ወይም ግድያዎች የሚቆሙበት ብለዋል። በነገራችን ላይ እነኚህ ዘገባዎች እንዳመላከቱት እነኚህ ህልፈቶች የተፈጸሙት በሰላማዊ መንገድ በሚንቀሳቀሱ ሰዎች የፌዴራል ኃይሎች ናቸው ጥይቶቹን የተኮሱት ነው የሚለው ዘገባው። መቼ ነው የሚቆሙት? አንድ ቀን ዜሮ ይሆናል ብለዋል። አንድ ሰው አንድ ግለሰብ መሰለፍ ይችላል ሰላማዊ እስከሆነ ድረስ ማንኛውም ጥያቄዎች ለመስጠት ሕገ መንግሥታዊ መብት አለ። ፖሊስ አመጾችም የተለያዩ እንቅስቃሴዎችም ህጋዊ የሆኑ መንገዶችም እንዲከተሉ የማድረግ ግዴታ አለበት። ያንን ግዴታ አልፎ በራሱ ወንጀል ቢፈጽም የሚጠየቅበት ስርዓት አለ። አሁን የሰዎቹ ቁጥር እዚህ ሶስት፣ እዚህ ሰባት ስላል ሳይሆን እነዚህ ሰዎች ይጠየቃሉ። የሰሩት ራስን የማዳን ራስን የመከላከል ለምሳሌ አዋጆች አሉ ኢትዮጵያ ውስጥ። አዋጆቹ የሚፈቅዱላቸው አይነት ከሆነ ሰውየው ያው ህጋዊ የፖሊስ አካል ወይም ደግሞ የደህንነቱ አካል ሊጠየቅበት የሚችልበት አግባብ አለ። እኔ እስከሚገባኝ ድረስ ሞቶች የሚቆሙበት ጊዜዎች አሉ። ያ ደግሞ ጠባቡ ኃይል ፍሩ እስከተነቀለ ድረስ ያ ዘመን ይመጣል ብዬ አስባለሁ። መልካም አቶ ግዛው፣ አቶ ኤልያስ የሚሉት ነገር በጣም የሚገርም ነው። ምናልባት ባለፈው ሀያ ስድስት አመት ተወልደው ያደጉ ኢትዮጵያውያንን ያታልል ይሆናል ወይም አልሰሙት ይሆናል እንጂ ህዝባዊ ወያኔ አርነት ትግራይ የዛሬ ሰላሳ አመት ሰላሳ አምስት አመት ትግራይ ውስጥ የትጥቅ ትግሉን ሲጀምር የደርግ ባለስልጣን የነበሩት ሰዎች አሁን አቶ ኤልያስ ጠባብ ብለው እንደ ገለጹት እነዚህ ተገንጣዮች ሽፍቶች እየተባሉ ነበረ የሚገለጹት እና በስልጣን ላይ የዛሬ ሰላሳ አመት የነበሩት ሰዎች ልክ ህዋህትን ይገልጹ እንደነበረ ዛሬ ደግሞ የህዋህት ሰዎች ኢትዮጵያ ውስጥ ለነጻነት የሚታገሉትን ሲጠቅሱ በጣም ነው የሚገርመኝ። አሉላንና እንግዶቹን አቶ ግዛው ለገሰንና አቶ ኤልያስ ግደይን እናመሰግናለን። አድማጮች ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ዩናይትድ ስቴትስ ስደተኞችን በጸጋ የመቀበልና እንክብካቤም የመስጠት የኖረ ልምዷን ትቀጥላለች። የዛሬው ርዕሰ አንቀጽ መግቢያ ሐረግ ነው። በመጪው 2018 የበጀት ዓመት ዩናይትድ ስቴትስ 45,000 ስደተኞችን ትቀበላለች። ከአፍሪካ 19ሺህ 19,000፣ ከምሥራቅ እስያ 5,000 ከአውሮፓና ከመካከለኛ እስያ ሀገሮች 2000 ከላቲን አሜሪካና ከካሪቢያን 1500 ከቅርብ ምስራቅና ከደቡብ እስያ 17500 ስደተኞችን እንደምታስተናግድ ርዕሰ አንቀጹ በዝርዝር አስፍሯል። አዲሱ የስደተኞች ቁጥር ጣሪያ በቅርብ ዓመታት ከነበሩት ዝቅ ያለ መሆኑን ለዚህም በርካታ ምክንያቶች እንዳሉ የሚናገረው ይህ ርዕሰ አንቀጽ የአሜሪካ ሕዝብ ደህንነት በተጠናከሩት የደህንነት ፍተሻ አሰራሮች መሠረት የስደተኞቹን የጀርባ ዳራ በአግባቡ ለመመርመር የመንግሥቱ አቅም ውሱን መሆን፣ ዩናይትድ ስቴትስ ገብተው የጥገኝነት ጥያቄ ያስገቡ ሰዎች በመቶ ሺዎች የሚቆጠሩ በሀገር ውስጥ ደህንነት መስሪያ ቤቱ ውስጥ የተጠራቀሙና ገና ውሳኔ ያላገኙ ማመልከቻዎች መቆለል መሆናቸውን ይዘረዝራል። በአውሮፓ የዘመን አቆጣጠር ከ1975 ዓ ም ጀምሮ ዩናይትድ ስቴትስ ከሦስት ሚሊየን በላይ ስደተኞችን መቀበሏን ርዕሰ አንቀጹ አስታውሶ፣ በአዲሱ ጣሪያ መሰረት ዩናይትድ ስቴትስ ተጨማሪ ስደተኞችን ከየትኛውም ሌላ ሀገር በበለጠ ቁጥር በቋሚነት ማስፈሯን እንደምትቀጥል በዘር፣ በጎሳ፣ በፖለቲካ ዝንባሌ፣ በብሔር በሃይማኖት ወይም የአንድ የተወሰነ ማኅበራዊ ቡድን አባል በመሆናቸው ምክንያት ማሳደድ ለሚደርስባቸው ሰዎች ዘላቂ ከለላ እንደምትሰጥ አስታውቋል። ስደተኞችን ማስተናገድና ማስፈር በዓለም ዙሪያ ለሚስተዋለው የመፈናቀል ቀውስ ዩናይትድ ስቴትስ ከምትሰጣቸው ምላሾች አንዱ ክፍል ብቻ መሆኑን መገንዘብ ያስፈልጋል ይላል ርዕሰ አንቀጹ። ይቀጥልና ዩናይትድ ስቴትስ ሰብአዊ ድጋፍ በመስጠት መሪ ሀገር መሆኗን ጠቁሞ ባለፈው የአውሮፓ ዓመት ብቻ ሰባት ቢሊዮን ዶላር መለገሷን አመልክቷል። በያዝነው 2017 የበጀት ዓመት ዩናይትድ ስቴትስ ለሶርያ ቀውስ የ1.4 ቢሊዮን ዶላር እንዲሁም ለኢራቅ ከ581 ሚሊዮን ዶላር በላይ ሰብአዊ እርዳታ መስጠቷን ገልጿል ርዕሰ አንቀጹ። በተጨማሪም ለረሃብና ለቸነፈር ለተጋለጡ ሕዝቦች ወደ 2.5 ቢሊዮን ዶላር በርማ ውስጥና በአካባቢው ለተፈናቀሉ ደግሞ ወደ 104 ሚሊዮን ዶላር እርዳታ መላኳን ይናገራል። ለተባበሩት መንግሥታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነርም ዋነኛዋ ድጋፍ ሰጪ ዩናይትድ ስቴትስ መሆኗን የጠቆመው ርዕሰ አንቀጽ ቀይ መስቀልን፣ ሙቭመንትን፣ የዓለም የምግብ መርሃ ግብርን፣ ዩኒሴፍን ጨምሮ ለስደተኞችና ለግጭቶች ሰለባዎች ሕይወት አድን ድጋፍ ለሚሰጡ ሌሎችም ቁጥራቸው እጅግ የበዛ መንግሥታዊ ያልሆኑና ሰብአዊ እርዳታ ሰጪ ድርጅቶች ዩናይትድ ስቴትስ ቀዳሚዋ ለጋሻቸው በመሆኗ እንደምትቀጥል ያረጋግጣል። ይህ ድጋፍ ስደተኞችና የግጭቶች ተጎጂዎች በሀገሮቻቸው ውስጥ ያሉ ሁኔታዎች በፈቀዱ ጊዜ ወደየቀያቸው በፍላጎታቸው መመለስ እንዲችሉ ከሀገሮቻቸው ወይም ከየአካባቢዎቻቸው እምብዛም ሳይርቁ ለመንከባከብ ሁሉን አቀፍ እርዳታ እንደሚሰጥም ይጠቁማል። ርዕሰ አንቀጹ ዩናይትድ ስቴትስ በሰብዓዊ ድጋፍ ጥረቶቿና ግቦቿ ትኮራለች ይላል። ርዕሰ አንቀጹ መልእክቱን ሲያጠቃልል በዓለም ዙሪያ ከሁከትና ከማሳደድ ለሚሸሹ ሁሉም መጨነቋን፣ እንክብካቤዋን፣ ድጋፏን ትቀጥላለች። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች ለዛሬ አርብ ምሽት ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። ነገ ቅዳሜ የተለያዩ ዝግጅቶችን ይዘን በሶስት ሰዓት እንመለሳለን። አብራችሁን ስላመሻችሁ እናመሰግናለን። አሁን የትግርኛ ቋንቋ ስርጭት ይቀጥላል። ደህና ደሩ! you <smart noise>